የተመራጩ ፕሬዝዳንት ዶናልድ ትራምፕ ካሁን ቀደም የፓናማ ቦይንና ግሪንላንድ በወታደራዊ ኃይል ወይም ኢኮኖሚያዊ ጫና በማድረግ ለመቆጣጠር ፍላጎት እንዳላቸው ያንጸባረቁበት የተባለውን ሀሳብ ትላንት ማክሰኞ ፍሎሪዳ ክፍለ ግዛት ውስጥ በሰጡት ሰፊ ጋዜጣዊ መግለጫ ወቅት በሰጡት ምላሽ ገፍተውበታል። ልጃቸው ወደ ግሪንላንድ ድንገተኛ ጉዞ ካደረጉ ከጥቂት ሰዓታት በኋላ የተሰማው የትራምፕ አስተያየታቸውን የተከታተለችው የአሜሪካ ድምጿ የዋይት ሀውስ ቢሮ ኃላፊ ፓትሲ ውዳሷራ ሷራ ያደረሰችንን ዘገባ አሉላ ከበደ ያቀርበዋል። በበረዶ የተሸፈነችውን ከፊል ራስ ገዟን የዴንማርክ ግዛት ግሪንላንድን ና የካሪቢያንን ባህር ከሰላማዊ ውቅያኖስ ጋር የሚያገናኘውን የፓናማ ቦይን ዩናይትድ ስቴትስ ልትቆጣጠር ይገባል ሲሉ ተመራጩ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። በትላንትናው ዕለት በማራ ላጎ በሰጡት ጋዜጣዊ መግለጫ ወቅትም ትራምፕ አስገድደው ይህን ለማሳካት ኢኮኖሚያዊ ጫና እና ወታደራዊ ኃይል የማይጠቀሙ መሆናቸውን ማረጋገጥ ይችሉ እንደሆን ተጠይቀው ነበር። አይ የለም አንዳቸውን በተመለከተ ያ እንደማይሆን ማረጋገጫ አልሰጥም። ነገር ግን ይህን ማለት እችላለሁ፣ ለኢኮኖሚያዊ ደህንነታችን ያስፈልጉናል። ፓናማ ባለፈው ሳምንት የፓናማ ቦይ ከዩናይትድ ስቴትስ እጅ ተላልፎ ለፓናማ የተሰጠበትን ሀያ አምስተኛ ዓመት አክብራለች። ፕሬዚዳንቷ ሆሴ ራውል ሙሊኖ En nuestras manos se va quedar para siempre የፓናማ ቦይ ለዘላለም በቁጥጥራችን ስር ይቆያል። ዛሬ የፓናማ ባንዲራ ሁሌም እንደነበር አይነት በነጻነት ሲውለበለብ እያየን ነው። በተያያዘ ሌላ ርዕስ ዩናይትድ ስቴትስ የዴንማርክ ግዛት አካል በሆነውና ነገር ግን ሰፊ የራስ ገዛ አስተዳደር መብት ባለው ግሪንላንድ ውስጥ እንደ አውሮፓውያን የዘመን አቆጣጠር ከ1941 አንስቶ የጦር ሰፈር አላት። ሰዎች ዴንማርክ ምንም አይነት ሕጋዊ መብት እንዳላት እንኳን አያውቁም። ካላትም መተው ነው ያለባት። ምክንያቱም ለብሔራዊ ደህንነት ስለምንፈልገው የምናገረው የነፃውን ዓለም ደህንነት ስለማስጠበቅ ነው። ተመልከት፣ አቅርቡ የሚያሳይ አጉሊ መነጽር እንኳን አያስፈልግም። የቻይና መርከቦች በየቦታው አሉልህ፣ የሩሲያ መርከቦች እንደዚያው። እንዲህ ያለ ሁኔታ ልንፈቅድ አንችልም። የዴንማርኳ ጠቅላይ ሚኒስትር ሜት ፍሬድሪክሰን በተደጋጋሚ ሲናገሩም ግሪንላንድ ለሽያጭ አልቀረበችም ነው ያሉት። ትላንት ማክሰኞም የተመራጩ ፕሬዝዳንት ልጅ ዶናልድ ትራምፕ ጁኒየር ቀደም ብሎ ይፋ ባልተደረገ ጉዞ ግዛቲቱን ለመጎብኘት ከዚያ በደረሱበት ወቅት ጠቅላይ ሚኒስትሯ ይህንኑ ንግግራቸውን ደግመዋል። በጣም ግልጽ ላደርግ፣ በዴንማርክ መንግስት እይታ ግሪንላንድ የግሪንላንድ ህዝብ ነው። በትላንቱ ጋዜጣዊ መግለጫ ወቅት ትራምፕ የአሜሪካ አካል መሆን አለባት ያሏትን ካናዳን የዩናይትድ ስቴትስ አካል ለማድረግ ወታደራዊ ኃይል ይጠቀሙ እንደሆነም ተጠይቀው ነበር። የለም፣ በኢኮኖሚ ኃይል ነው። ምክንያቱም ካናዳ እና አሜሪካ፣ ያ በእርግጥ ልዩ ነገር ነው የሚሆነው። ያንን ሰው ሰራሽ መስመር አጥፋና ምን ሊመስል እንደሚችል ተመልከት። ለአገር ደህንነትም በጣም የሚበጅ ነው የሚሆነው። በመሰረቱ የካናዳ ደህንነት የምናስጠብቀው እኛ መሆናችንን አትዘንጋ። የካናዳው ተሰናባሽ ጠቅላይ ሚኒስትር ጀስቲን ትሩዶ በበኩላቸው በማህበራዊ ሚዲያ ባሰፈሩት ጽሑፍ ካናዳ የዩናይትድ ስቴትስ አካል ልትሆን የምትችልበት ቅንጣት እድል የለም ነበር ያሉት። የዩናይት ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ በበኩላቸው በእነዚህ ስጋት የደቀኑ ሀሳቦቻቸው ለመግፋት ይሁን የፊታችን ጥር ወር ወደ ዋይት ሀውስ ለመመለስ እየተዘጋጁ ባሉበት ወቅት ቀድሚያ ለአሜሪካ ለሚለው የውጭ ፖሊሲያቸው እንደ መደራደሪያ ዘዴ ሊጠቀሙ የያዙት እቅድ እንደው ግልጽ አይደለም። ተሳሊያ መሪቫኪ በጆርጅታውን ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው። የምንኖረው አብዛኞቹ ይህን መሰል ውሳኔዎች በአንድ ወገን ብቻ በተናጠል በማይደረጉበት ዓለም ነው። እናም የትራምፕ አስተዳደር መስፋፋትና ሌሎች ሀገራትን መውረር ቢፈልግ እንኳን ይህ ኃይል የመጠቀም ሀሳብና አጸፋው የቱን ያህል ተጨባጭ ሊሆን ይችላል? ትራምፕ ካናዳና ሜክሲኮ ከዩናይት ስቴትስ ጋር የሚያዋስኑ ድንበሮቻቸውን የደህንነት ጥበቃ ካላጠናከሩ በስተቀር በሁለቱ ሀገራት ምርቶች ላይ የሀያ አምስት በመቶ ቀረጥ እጥላለሁ ሲሉ የሰነዘሩትን ማስጠንቀቂያም ትላንት ደግመዋል። የሜክሲኮ ባሕረ ሰላጤ በመባል የሚታወቀውን አካባቢም የአሜሪካ ባሕረ ሰላጤ በሚል እተካዋለሁ ብለዋል።